ኤስ ቢ ኤስ ሬዲዮ። ሀገርኛ ሪፖርት ከኮሮና ቫይረስ ጋር ተያይዘው በመጣው የስራ መቀዛቀዝ ምክንያት ከአስራ ሰባት ቢሊዮን ብር በላይ የባንክ ዳ የሚፈለግባቸው ሆቴሎች ለብሔራዊ ባንክ ያቀረቡት የብድር ማራዘሚያ ጊዜ እንዲፈቀድላቸው በሞትጉት ላይ እንደሚገኙ የደረሰን ዜና አመለከተ። ብሔራዊ ባንክ ለስራ ማስኬጃና ለሰራተኛ ደግሞ ሶስት ነጥብ ሶስት ቢሊዮን ብር እንደፈቀደላቸው የደረሰን ዜና ጨምሮ ያስረዳል። ብድር የማራዘሙ ሂደት ግን ገና እንዳልተፈጸመ ታውቋል። በፌዴሬሽን ምክር ቤት የህገ መንግስት ጉዳዮች አጣሪ ጉባኤ ቅዳሜ ግንቦት ሰሉን። የህገ መንግስት ጉዳዮች አጣሪ ጉባኤ ሰብሳቢ እና የጠቅላይ ፍርድ ቤት ፕሬዚደንት ወይዘሮ ማዕዛ አሸናፊ ምሽት ላይ በኢትዮጵያ ቴሌቪዥን አስታወቁ። በዚህ በኢትዮጵያ ቴሌቪዥን በቀጥታ በተላለፈው ዝግጅት ላይ በህገ መንግስቱ ውስጥ የምርጫ ዘመኑ አምስት ዓመት ስለመሆኑ ህገ መንግስቱ ይገልጽና ምርጫ በእክል ምክንያት ካልተካሄደ ምን ሊደረግ እንደሚችል ህገ መንግስቱ ውስጥ ግልጽ ድንጋጌ ባለመኖሩ ትርጓሜ ሊሰጠ ይገባል በማለት በመስኩ የተሰማሩ ባለሙያዎች መግለጻቸውን ፕሬዚደንቷዋ ገልጸዋል። ከአምስት ዓመት በኋላ ምርጫ ባይካሄድ ያለው መንግስት ወይም የህዝብ ተወካዮች ምክር ቤት ይበተናል የሚልም ግልጽ ድንጋጌ ስለሌለ ይህም በትርጓሜ እንዴት ቀጣይ ሊሆን እንደሚችል መደንገግ እንደሚኖርበት በዝግጅቱ መጨረሻ ላይ ወይዘሮ ማዓዛ ተናግረዋል። ለዚህም በዕለቱ የተሰፉት ምክረ ሀሳቦች አዳባሪና ህጋዊ እንደነበሩ ፕሬዚደንቷ አስመራውበታል። የጠቅላይ ፍርድ ቤት ፕሬዚደንቷ በመጨረሻ በሰጡት መግለጫ ይህ የተሰበሰበው አስተያየት አንድ ላይ ሆኖ ትርጓሚውን በፌዴሬሽን ምክር ቤት በኩል ለህዝብ ተወካዮች ምክር ቤት በአጭር ጊዜያት እንደሚያቀርቡት ተናግረው ህገ መንግስቱ የትርጓሜ ጥያቄ ከሰላሳ ቀናት ባልበለጠ ጊዜ እንዲጠናቀቅ ስለሚደነግግ በእኛ በኩል በምክሮቹ አስራ አምስት ቀናት ውስጥ ይህን ጉዳይ አጠናቀል ለሚመለከተው አካል እናቀርባለን ብለዋል። በባህር ዳር ጣና ሀይቅ ላይ የበቀለውን እንቦጭ አረም የሚያደርግ ኬሚካል መገኘቱን የአማራ ክልል የግብርና ምርምር ኢንስቲትዩት አስታወቀ። እንደ ኢንስቲትዩቱ ገለጻ በተገኘው ኬሚካል አረሙ ዳግም እንዳንሰራራ ማድረግ እንደተቻለና ይህም ኬሚካል አረሙን ከማጥፋት ውጪ በአካባቢው ስነ ምህዳር